በያዝነው ሳምንት መጀመሪያ ሰኞ ዕለት ነበረ በዩኤስ አሜሪካው ፕሬዚዳንታዊ ምርጫ የሪፐብሊካኑ እጩ ተወዳዳሪ በማውንት ፕሌዘንት ሳውስ ካሮላይና የእስልምና እምነት ተከታዮች ወደ ዩናይትድ ስቴትስ ከመግባት መታገድ አለባቸው ሲሉ የተናገሩት ይህ የዶናልድ ትረምፕ ንግግር ሕዝብ ጆሮ ከደረሰ በኋላ ሲኤንኤንና ፎክስን በመሳሰሉ ታዋቂ ብዙኃን መገናኛዎች እንዲሁም በትዊተርና በተለያዩ የማህበራዊ መገናኛዎች ትልቅ የመነጋገሪያ ርዕስ ሆኖ ሰንብቷል የዩኤስ አሜሪካ የውጭ ጉዳይ ፖሊሲ ምክር ቤት ባልደረባ ሌር ሀስ ከዶቼ በለጋ ባደረጉት ቃለ ምልልስ ዶናልድ ትራምፕን ጊዜ ጠብቀው የሚናገሩ አፈጮሌ ያሏቸው ሀስ በሙስሊሞች ላይ የተቃጣውን የጥቃት ንግግራቸውን አውግዘዋል። ዶናልድ ትራምፕ ትራምፕ የአሜሪካን ፖለቲካ የሚያበላሽ ምስል ነው። ይህ ነገር በዩኤስ አሜሪካ በተወሰነ ጊዜ መልሶ የሚመጣ በተለይም በሪፐብሊካን ፓርቲ እዛን ብቻ ሳይሆን በሌላው ላይ የሚታይ ነው። ንግግሩ ራሱን ታዋቂ ለማድረግ የውጭ ዜጋ ጥላቻን ማስፋፋትንም የሚያጠቃልል ነው። የውጭ ዜጎች እንዲፈሩ፣ ድንበሮች እንዲዘጉ የሚያነሳሳ ስሜትን ለመፍጠር ነው። በአንዳንድ የፖለቲካ ንግግሮቹ የተወሰኑ አገር ህዝቦች ወይም ዝርያዎች ወደዚህ ሀገር አትምጡ አትግቡ የሚል መልእክት ያዘለ ነው። እንዲህ አይነት ወደ ሀገር ውስጥ የሚገቡ የውጭ ዜጋዎችን የሚጻረሩ ጉዳዮች ብዙ ጊዜ ገጥሞናል፣ አይተናልም። በዩኤስ አሜሪካ የቴሌቪዥን ስርጭቶች ዶናልድ ትራምፕን የሚደግፉ ተናጋሪዎች ይቀርባሉ። ስለ ንግግሩ አያገባንም የሚሉም አልጠፉም። በእርግጥ በአጋጣሚ ይሁን አይሁን አይታወቅ እንጂ አብዛኞቹ በቴሌቪዥን የሚቀርቡት ይህንን አይነት አስተሳሰብ ያለ ቸው ላለመታወቅ ጥቁር የፀሐይ መነጽር ሲያደርጉም ይታያል። እንዲያም ሆኖ ሀስ አብዛኞቹ የሪፐብሊካን ፓርቲ አባላት ሙስሊሞች ወደ ዩኤስ አሜሪካ እንዳይገቡ ማገድ በሀገሪቱ ሊከሰት የሚችለውን የአሸባሪ ጥቃት ይከላከላል በሚለው በዶናልድ ትራምፕ ሀሳብ ይስማማሉ የሚል እምነት የላቸውም። ይህ ሪፐብሊካኖች ስለ ፍልሰት ከሚከተሉት የአስተሳሰብ መንገዶች ጋር የሚያያዝ ነው። የሪፐብሊካን ፓርቲ አባላት ሜክሲካውያንንና የስፓኝ ቋንቋ ተናጋሪዎች ወደ ሀገር እንዳይገቡ በደቡብ በኩል ድንበራችን ላይ ትልቅ ግድብ መገንባት አለብንም ሲሉ ይሰማል። ይህ ደግሞ የውጭ ጉዳይ መርሃቸው ሳይሆን የፍልሰት ፖለቲካ አቋማቸው ነው። የዶናልድ ትራምፕ አይነት ጊዜን ጠብቆ የሚነሳ የብልጣብልጥ አነጋገር በዩኤስ አሜሪካ ሲታይ የመጀመሪያው እንዳልሆነ ለአርሃስ ይገልጻሉ። እንደ ሀስ በ1930 ዎቹ ዓመታት አሜሪካውያን በእንደዚህ አይነት ጊዜና ወቅትን ጠብቆ የሚቀርብ ጠባጫሪ ንግግር በሚጥል ግለሰብ አገሪቱ ከፍተኛ የኢኮኖሚ ቀውስ ደርሶባታል። በዚህ ወቅት ፈርዘር ኮግልን የተባሉ አንድ የሃይማኖት አባት አንድ ሚሊዮን ህዝብን ሰብስበው ለሁሉ ነገር ጥፋተኞቹና ተጠያቂዎቹ አይሁዶች ናቸው ሲሉ እንደነበር ሀስ አስታውሰዋል። የዋሽንግተን ፖስት ጋዜጣ ብሎክ የዶናልድ ትራምፕ የጥላቻ ማስፈራሪያ ንግግር ሊደነቅ አይገባም ሲል አስተያየቱን አስቀምጧል። በዩኤስ አሜሪካ ምርጫ ዋነኛ በተባለው በሉዋ ግዛት በተደረገ የመጠይቅ መዘርዘር ሽንፈት ከደረሰባቸው ፖለቲከኞች ከሪፐብሊካኑ ፓርቲ አባል ከቴድ ክሩዝ ቀጥሎ ሁለተኛው ዶናልድ ትራምፕ መሆናቸው ተዘግቧል። ይህ የዶናልድ ትራምፕ ጥላቻ ዘል አስተያየት ከተለያዩ የሀገሪቱ ፖለቲካ ፓርቲዎች እና ከተቀናቃኞቻቸው ጄብ ዎች ጭምር ውግዘት ተፈራርቆበታል።